ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ሰላም ጤና ይስጥልን እንደምን አመሻችሁ የካቲት ሶስት 2009 ዓ.ም ነው። ከአሜሪካ ድምፅ ሬዲዮ ስናስተናግዳችሁ የምናመሸው ሄኖክ ሰማግዜርና እኔም ሶሎሞን አባተንን ጤና ይስጥልን እንደምናምሽታችኋል። ሰሞኑን የተመረጡት የሶማሊያ አዲሱ ፕሬዚደንት ለአሜሪካ ድምፅ በተለይ የሰጡትን ቃለ ምልልስ ይዘናል። በዚህ ጉዳይ ላይ ከዩናይትድ ስቴትስ መንግሥት ጋር መነጋገር አንዱ የሥራ ኃላፊነቴ ነው። ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለማስረዳት ጥረት እናደርጋለን። ፕሬዚዳንት መሐመድ አብዱላሂ ፎርማጆ የድርቅን ጉዳት መከላከልና የጸጥታን ሁኔታ ማስጠበቅም አብይ ትኩረታቸው እንደሚሆን ተናግረዋል። በዓለም ግዙፉ የዳዳብ የስደተኞች መጠለያ ሰፈር እንዳይዘጋ የኬንያ ከፍተኛ ፍርድ ቤት የሰጠውን ውሳኔ የሰብአዊ መብቶች ተሟጋች ቡድኖች አሞገሱ። የኬንያ መንግሥት በዳዳብ የስደተኞች ሰፈር ያሉትን በሙሉ ካለፍላጎታቸው ወደ መጡባቸው አገሮች እንዲመለሱ ማድረግ ያለማስገደድ መርህን ይጥሳል። በኢትዮጵያ የተለያዩ አካባቢዎች ዘገባዎችን ተዘዋውረው ጋዜጠኞች ለማቅረብ የሚገጥሟቸውን ፈተና የሚያሳይም ዘገባ ይዘናል። ፕሬዚደንት ዶናልድ ትራምፕ በሰባት አብዛኞቹ የእስልምና እምነት ተከታይ በሆኑ ሀገሮች ተጓዦች ላይ የጣሉት እገዳ እንዲጸና ያቀረቡትን ጥያቄ የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ትናንት ምሽት ላይ ውድቅ አድርጎታል። ዘገባ ይዘናል። We have a situation where the security of our country is at stake. የሀገራችን ደህንነት እጅግ በበረታ ሁኔታ ስጋት ላይ በመሆኑ ወደፊት ፍርድ ቤት እንደምንገናኝ እንጠብቃለን፣ እናሸንፋለንም። ዝርዝር ዘገባ አለን። በሁለተኛው የምሽቱ ዝግጅታችን አጋማሽ ለጥያቄው መልስና ኢትዮጵያ በጋዜጦች ተካተዋል፣ ይቅርታ፣ አፍሪካ በጋዜጦች ተካተዋል። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲሱ የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፈርማጆ የሀገራቸውን ስም ከዩናይትድ ስቴትስ ፕሬዚዳንት ትራምፕ የጉዞ እገዳ ዝርዝር ላይ ለማስፋቅ ጥረት እንደሚያደርጉ አስታወቁ። ፈርማጆ በሚባለው ቅጽል ስማቸው ይበልጥ የሚታወቁት ፕሬዚዳንት መሐሙድ አብዱላሂ ከሶማሌኛ አገልግሎት ዘጋቢያችን ፋለስቲኒማን ጋር ባደረጉት ቃለምልልስ ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ ዜጎች መሆናቸውን ለዩናይትድ ስቴትስ ፕሬዚዳንትና መንግስት ለማድረስ ጥረት እናደርጋለን። ፖሊሲያቸውን ቀይረው ሶማሊያን ከዚያ መዝገብ ሊያወጧት ይችሉ እንደሆን እናያለን ብለዋል። የሶማሊያ ጸጥታና ከፊታቸው የተደቀነው የሰብአዊ ቀውስ ቅድሚያ ትኩረታቸው እንደሚሆን አዲሱ ፕሬዚዳንት ገልጸዋል። የፕሬዚዳንት መሐመድ አብድላሂን ቃለ ምልልስና ትንታኔ የያዘ ዘገባ በአብይ ርዕሱ ይደመጣል። የኬንያ ከፍተኛ ፍርድ ቤት በዓለም እጅግ ግዙፍ የሚባለው የስደተኞች መጠለያ ሰፈር እንዳይዘጋ ማገዱን የሰብአዊ መብቶች ተሟጋች ድርጅቶች አሞግሰዋል። መንግስት ከሦስት መቶ ሺህ በላይ የሚሆኑ ስደተኞችን ያስጠለለውን ዳዳብ የሚባለውን መጠለያ ሰፈር እንደሚዘጋ አስታውቆ ነበር። አብዛኞቹ በሰፈር ውስጥ የተጠለሉት ስደተኞች ከሶማሊያ የገቡ ሲሆኑ መንግስቱ ሊዘጋው የወሰነው ለጸጥታ አደጋ ይደቅናል በሚል እንደነበረ ገልጿል። ይሁንና ሰፈሩን የመዝጋቱ ውሳኔ የኬንያን ሕገ መንግስትና ዓለም አቀፍ ውሎችን ይጻረራል ያሉት የከፍተኛ ፍርድ ቤቱ ዳኛ እንዳይዘጋ ትናንት ባሰሙት ውሳኔ አግደዋል። በመጽሔት ተጨማሪ ዘገባለን። ተከታዩ ዘገባ ወደ ደቡብ ሱዳን ይወስደናል። ደቡብ ሱዳን ወደ ጎረቤት ሀገሮች የተሰደዱ ሰዎች ቁጥር 1.5 ሚሊዮን መድረሱን ያስታወቀው የተባበሩት መንግስታት ድርጅት ከሶሪያና አፍጋኒስታን ቀጥሎ የከፋው የዓለም የሰብአዊ ቀውስ ሁኔታ መሆኑን አስገንዝቧል። በአፍሪካ አህጉር ከፍተኛ የስደተኞች ቁጥር የተመዘገበባት ደቡብ ሱዳን ያለውን ሁኔታ አስመልክቶ ጂኒቫ ከሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ሊሳሽ ላይ እንደዘገበችው በአጠቃላይ 3.5 ሚሊዮን ደቡብ ሱዳናውያን ከቤት ንብረታቸው ተፈናቅለዋል። ወደ 2 ሚሊዮን የሚሆኑት ከሦስት ዓመታት በፊት በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ ወዲህ በሀገር ውስጥ የተሰደዱ ሲሆኑ 1.5 ሚሊዮን ደቡብ ሱዳናውያን ደግሞ ወደ ጎረቤት ዩጋንዳ፣ ኢትዮጵያ፣ ሱዳን፣ ኬንያ፣ የኮንጎ ዴሞክራሲያዊ ሪፐብሊክ ዲአርሲና ማዕከላዊ አፍሪካ ሪፐብሊክ ሲኤአር ተሰደዋል። የድርጅቱ ቃል አቀባይ ዊሊያም ስፒንድለር የስደተኞቹ ቁጥር ባለፈው ሐምሌ ወር በመዲናዋ ጁባ በመንግሥትና በተቃዋሚ ኃይሎች መካከል የነበረው ድርድር ከከሸፈ በኋላ የተቀሰቀሰው ውጊያ የስደተኞቹን ቁጥር በእጅጉ እንዲያሻቅብ አድርጓል ብለዋል። ከደቡብ ሱዳን ባለፈው አንድ ዓመት ብቻ 760 ሺህ ሰዎች ተሰደዋል። በየወሩ በአማካይ ከደቡብ ሱዳን 63 ሺህ ሰዎች ሲሰደዱ ቆይተዋል። ባለፉት አምስት ወራት ብቻ ወደ ግማሽ ሚሊዮን የሚሆኑ ናቸው የተሰደዱት። በርካታ ሰዎች ወደ ስደተኞች ጣቢያ ሲደርሱ በምግብ እጥረት ጉዳት ደርሶባቸው እንደሆነም መዝግበናል። በደቡብ ሱዳን የፖለቲካ ግጭት የፈጠረውን ችግር ስቃይ መመልከት ይቻላል። ስቃዮቹ የጅምላ ግድያ፣ አፈና፣ ያስገድደው መድፈርና ከፍተኛ የምግብ እጥረት መሆናቸውን ቃል አቀባዩ ጨምረው አስረድተዋል። በደቡብ ሱዳን የሰላም ድርድርና የፖለቲካ እርቅ ተስፋ ባልታየበትና ለአራተኛ ዓመት በቀጠለበት ሁኔታ የተባበሩት መንግሥታት ድርጅት የገንዘብ እጥረት ገጥሞታል። በደቡብ ሱዳንና ስደተኞቹ በሚገኙባቸው ስድስት ጎረቤት አገሮች ዩንኤችሲር ሥራውን ለማከናወን 782 ሚሊዮን ዶላርስ ያስፈልገዋል። ፕሬዚደንት ዶናልድ ትራምፕ በአመዛኙ የእስልምና እምነት ተከታይ በሆኑ ሰባት አገሮች ተጓዦች ላይ የጣሉት የጉዞ ገደብ እንዲጸና ያቀረቡትን አቤቱታ አንድ የዩናይትድ ስቴትስ ፌዴራል ይግባኝ ሰሚ ፍርድ ቤቱ ውድቅ አድርጎታል። ፍርድ ቤቱ ትናንት ምሽት ላይ ላሳለፈው ውሳኔው የሰጠው ምክንያት መንግሥት በመሠረታዊው የክርክር ጭብጥ ሊረታ እንደሚችልም ሆነ ጊዜያዊው የአፈጻጸም ትእዛዝ ሊቃና የማይችል ጉዳት እንደሚያደርስ ሊያስረዳ አልቻለም የሚል ነው። ሚስተር ትራምፕ ትእዛዙን ያወጡት የአሜሪካውያንን ደህንነት ለመጠበቅ ነው ሲሉ ይከራከራሉ። በመጽሔት ተጨማሪ ዘገባ አለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአንዲት ቻይና ፖሊሲን እንደሚያከብሩ ለቻይናው አቻቸው ሺ ጂንፒንግ ገለጹ። ትራምፕ ከፕሬዚዳንት ሺ ጂንፒንግ ጋር ባደረጉት የስልክ ንግግር ያሳወቁት የአስተዳደራቸው የቻይና ፖሊሲ ቻይና አሁን ራሷን እያስተዳደረች ባለችው ታይዋን ላይ ያላትን ሉዓላዊ ባለቤትነት ዩናይትድ ስቴትስ እንደምታከብር ያረጋግጣል በሚል ቤጂንግ ደስተኛ መሆኗ ተዘግቧል። ይህ የሁለቱ የዓለም ምጣኔ ሀብት ሀያል መሪዎች ውይይት ሚስተር ትራምፕ እንደተመረጡ ከታይዋን ፕሬዚዳንት ጋር በስልክ ከተነጋገሩ በኋላ የሻከረ የመሰለው የሳይኖ አሜሪካ ግንኙነት የመሻሻል አዝማሚያ እንዲያሳይ ያደረገ መሆኑ እየተነገረ ነው። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የጃፓን ጠቅላይ ሚኒስትር ሽንዞ አቤ በሀገሮቻቸው መካከል ለብዙ ዓመታት በኖረው የጸጥታ ጥበቃ ስምምነትና የምጣኔ ሀብት ግንኙነቶቻቸውን በማጠናከር ጉዳዮች ላይ የሚያደርጉትን የሁለት ቀናት ውይይት ዛሬ ጀምረዋል። ለሁለት የሥራ ቀናት ጉብኝት ዋሽንግተን የሚገኙት የጃፓን ጠቅላይ ሚኒስትር ዛሬ ረፋድ ላይ ዋይት ሃውስ ውስጥ ከሚስተር ትራምፕ ጋር ከተሰበሰቡ በኋላ ለነገ ውይይታቸው ፍሎሪዳ ወደሚገኘው የትራምፕ ማራ ላጎ መኖሪያ ይጓዛሉ ተብሏል። ዛሬ አቤ ከእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ቀጥሎ በግንባር ትራምፕ ያነጋገሯቸው ሁለተኛ የቁልፍ አጋር ሀገር መሪ መሆናቸው ነው። ለአሜሪካ በስተ መጨረሻም ኢራናውያን የእስላማዊ አብዮታቸውን ሰላሳ ስምንተኛ ዓመት አከበሩ። ለክብረ በዓሉ በመላ ሀገሪቱ በሚሊዮኖች የሚቆጠሩ ዜጎች አደባባይ መውጣታቸው ተዘግቧል። ዋና ከተማይቱ ቴህራን ውስጥ ለሰልፍ የወጡ ዩናይትድ ስቴትስን የሚያወግዙ መፈክሮችን ሲያሰሙ የነበረ ሲሆን ፕሬዚዳንት ሐሰን ሮሃኒ ባደረጉት ንግግር ኢራናውያን ለዋይት ሐውስ የቅርብ ጊዜ እርምጃ የሰጡት ምላሽ ነው። ኢራናውያን ሌሎች በክብር እንዲያናግሩን እንፈልጋለን ብለዋል። ኢራን በእሳት እየተጫወተች ነው ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቴህራን በቅርቡ ተምዘግዛግ ሚሳይል በማስወንጨፏ ምክንያት ተጨማሪ ማዕቀቦችን ጥለውባታል። በሌላ በኩል ደግሞ ኢራን ግዙፉ የሽብር ፈጠራ አደራጅና አጋዥ ሀገር ነች ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ጄምስ ማቲስ ሰሞኑን ውንጀላ አሰምተዋል። ኢራናውያኑ ዛሬ ያከበሩት የአያቶላ አሊ ሆሜኔ ደጋፊዎች በአሜሪካ ይደገፉ የነበሩትን ሻህ ዛሬ በዛሬው ዕለት የጣሉበት የአብዮት ቀን ሲከበር ነው። ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምሽቱ አስተናጋጆቻችሁ ሄኖክ ሰማግዜርና እኔም ሶሎሞን አባተነን ወደ ዕለቱ አብይ ርዕስ ከመሸጋገራችን በፊት ጥቂት ዘግየት ብሎ የሚደመጠው የጥያቄው መልስ ዝግጅት ኢትዮጵያ ላይ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል። መንግስት በሰላማዊ ናጋይ መንገድ ሀሳቡን ወይም ቅሬታው ማስተናገድ ማቅረብ ሲገባው እዛ ነውጥ ውስጥ የገባውን በርከት ያለውን በተለያዩ ማሰልጠኛ ጣቢያዎች አስገብቶ በህገ መንግስት በዚህ በዲሞክራሲያዊ መርሆች ከዚህ ጋር የተያዙ ሌሎች በርካታ ከቀለም አብዮትና የመሳሰሉ ስልጠናዎች እንዴት ትግልን በሰላማዊና ህጋዊ መንገድ ማራመድ እንደሚቻል የመሳሰሉትን ስልጠናዎች የተሰጠበት ሁኔታ ነው ያለው የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ስራ አስኪያጅ አቶ ታምራት ደጀኔ ናቸው የመብት ድርጅቶችስ የመንግስት ምላሽ ሰብአዊ መብታቸውን ወይም የፖለቲካ ነጻነታቸውን አንድ የኢኮኖሚ መብት ጥያቄዎቻቸውን ያነሱ ሰዎችን በገፋፍሶ ወስዶ በየካምፑ አንዳንዴ በጣም በሚሰቀጥጥ ሁኔታ የማሰቃየት እና ደግሞ ሰዎች ሁለተኛ አይለምደንም እንዲህ ያለ ጥያቄ አናነሳም ብለው ራሳቸውን ሁሉ እንዲወነጅሉ በማድረግ ከብዙ ስቃይ በኋላ ሲለቀቁም ፈርመው ነው የሚወጡት። አቶ ያሬድ ኃይለ ማርያም ናቸው የሰማችኋቸው። ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ድርጅት ይመራሉ። በሁለተኛው አጋማሽ በጥያቄው መልስ ይጠብቁን። አሁን የዕለቱ አብይ ርዕስ አዲሱ የሶማሊያ ፕሬዚዳንት መሐመድ አብዱላሂ የሀገራቸውን ስም ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጉዞ እገዳ ዝርዝር ለማስፋቅ ጥረት እንደሚያደርጉ አስታውቀዋል። ፎርማጆ በሚለው ቅጽል ስማቸው ይበልጥ የሚታወቁት ፕሬዚዳንት መሐመድ አብዱላሂ ከሶማሌኛ ዝግጅት ባልደረባችን ፈለስቲን ኢማን ጋር ባደረጉት ቃለ ምልልስ ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለዩናይትድ ስቴትስ ፕሬዚደንትና ለመንግስቱ ለማድረስ ጥረት እናደርጋለን ብለዋል። ፈለስቲን ኢማን ከፕሬዚዳንት መሐመድ አብዱላሂ ፈርማጆ ጋር ያደረገችውን ቃለ ምልልስና ሳሌም ሰለሞን ያሰናዳችውን የባለሙያ ትንታኔ ትንታኔ የያዘው የቆንጅት ታዬ ዘገባ እንደሚከተለው ዝርዝሩን ይዟል። ከትናንት በስቲያ ረቡ ሳይጠበቅ በፕሬዝደንታዊ ምርጫው ለድል የበቁት ሞሐመድ አብዱላሂ ፋርማጆ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕ አስተዳደር አገራቸውን ጨምሮ ሰባት ሀገሮች ላይ ከጣሉትና በአሁኑ ወቅት በፍርድ ቤት ከታገደው የጉዞና የፍልሰት እገዳ ትዕዛዝ የሀገራቸውን ስም ለማስወጣት እንደሚሞክሩ ተናግረዋል። በዚህ ጉዳይ ላይ ከዩናይትድ ስቴትስ መንግስት ጋር መነጋገር አንዱ የሥራ ኃላፊነቴ ነው። ሶማሌዎች ዩናይትድ ስቴትስ ውስጥ ልጆቻቸውን እያሳደጉ የሚኖሩ ጥሩና ታታሪ መሆናቸውን ለማስረዳት ጥረት እናደርጋለን። ስለዚህ ፖሊሲያቸውን ቀይረው ሶማሊያን ከዚህ መዝገብ ውስጥ ሊያወጧት ይችሉ እንደሆነ እናያለን ማለት ነው። ትናንት ካሊፎርኒያዋ ሳን ፍራንሲስኮ ከተማ ላይ የተሰየመው ዘጠነኛው የይግባኝ ሰሚ ችሎት በሶማሊያና በሌሎች ስድስት አብዛኛው ሕዝባቸው ሙስሊም በሆኑ ሀገሮች ዜጎች ላይ ያወጡትን የፍልሰትና የጉዞ ክልከላ ትዕዛዝ ያገደውን የዋሽንግተን ክፍለ ሀገሩን ዳኛ ውሳኔ አጽንቶታል። ስለዚህም የእገዳው መጻኢ ዕጣ ምን እንደሚሆን ለጊዜው ግልጽ አይደለም። ፕሬዚደንት ዶናልድ ትራምፕ የይግባኝ ሰሚ ችሎቱን ውሳኔ በፍርድ ቤት እንደሚሟገቱ በትዊተር ዝተዋል። ጉዳዩ ወደ ጠቅላይ ፍርድ ቤትም ሊያመራ ይችላል። አዲሱ የሶማሊያ ፕሬዚደንት የአሜሪካም የሶማሊያም ዜጋ ናቸው። አብዛኛውን የአዋቂነት ህይወታቸውን ያሳለፉት በዩናይትድ ስቴትስ፣ ይበልጡንም በኒውዮርኳ ባፈሎ ከተማ ነው። ያም ሆኖ የሶማሊያ ፓርላማ አባላት ከቀደሙት ፕሬዚደንት ሐሰን ሼክ ሞሐሙድና ሌሎች ሀያ እጩዎች ይልቅ እሳቸውን መርጠው ለዘጠነኛ የሶማሊያ ፕሬዚደንትነት አብቅተዋቸዋል ልዩ የሆነ ስሜት ነው የተሰማኝ ምክንያቱም ላለፉት ዐሥራ አምስት ወይም ዐሥራ ስድስት ወራት ብዙ ለፍቻለሁ በሶማሊያም በናይሮቢም ዘመቻ ላይ ነበርኩ የፖለቲካ መሪዎችን በሙሉ በተለይም የፓርላማ አባላቱን ሳነጋግር ነበር በዚህም ለዚህ ድል ለመብቃት ችያለሁ። የሶማሊያ ጸጥታና በህዝቡ ላይ የተደቀነው ሰብአዊ ቀውስ ቅድሚያ ትኩረታቸው እንደሚሆን አዲሱ ፕሬዚደንት ገልጸዋል። መጀመሪያ ጠቅላይ ሚኒስትር መሾም አለብኝ። እሳቸው የጸጥታ ጉዳዮችን በተመለከተ በምን መንገድ ችግሮችን እንደሚፈቱ እንዲሁም ለሰብአዊ ችግሮች ስትራቴጂ ይቀይሳሉ። እንደሚታወቀው ሶማሊያ ውስጥ በየቦታው ከባድ ድርቅ አለ። ያ ደግሞ ረሃብ ማስከተሉ አይቀርም። ስለዚህ ለዓለም አቀፉ ማኅበረሰብ ለችግሩ ተጋላጮች ሰብአዊ እርዳታ እንዲለግስ ተማጽኖ እናቀርባለን። ስለዚህ አዲስ ጠቅላይ ሚኒስትር ከሾምኩኝ በኋላ በሰላሳ ቀን ውስጥ ካቢናቸውን ያቋቁማሉ። በአንድ መቶ ቀናት ውስጥ ደግሞ በእርግጠኝነት እቅዳቸውን ያዘጋጃሉ። ሶማሊያ ውስጥ በሁለት የዝናብ ወቅቶች በቂ ዝናብ ባለመጣሉ ምክንያት ሀገሪቱ በከባድ ድርቅ ተመታለች። የተባበሩት መንግስታት ድርጅትም ከስድስት ዓመታት በፊት ከ250 ሺህ የሚበልጡ ዜጎቿን የገደለውን አይነት ከባድ ረሃብ ሊደገም እንደሚችል እያስጠነቀቀ ነው። አዲሱ ፕሬዝደንት ፋርማጆ ከአሁን ቀደም በጠቅላይ ሚኒስትርነት ለስምንት ወራት አገልግለዋል። ከዚያ ጊዜ ጀምረው እጅግ ተወዳጅ ሆነው መቆየታቸውን ለንደን ነዋሪ የሆኑት ሶማሊያዊ የፖለቲካ ተንታኝ ሳካሪየ ሲስማን ይናገሩላቸዋል። ፈርማጆ በጠቅላይ ሚኒስትርነታቸው ዘመን የመንግስት ሰራተኞችና ወታደሮች ደሞዛቸው በወቅቱ እንዲከፈል በማድረጋቸው ሙስናን በመዋጋታቸውና የአልሸባብ ተዋጊዎችን ከያዟቸው አካባቢዎች ለማባረር በተጫወቱት ሚና ይወደዳሉ። ከራሳቸው ጥቅም በፊት የህዝቡን የጋራ ጥቅም እንደሚያስቀድሙ ህዝቡ ይተማመንባቸዋል ብለዋል ተንታኙ ሳካሪየስ ሲስማን። የአሁኑ ፕሬዝደንታዊ ምርጫ በሁለቱ ምክር ቤቶች 328 አባላት ድምፅ የሰጡበት ሲሆን ካለፉት ጋር ሲነጻጸር የህዝቡ ፍላጎት የተንጸባረቀበትና በጾታና በእድሜ ስብጥሩም የተሻለ መሆኑን ነው ተንታኙ ያመለከቱት። አክለውም የፓርላማ አባላቱ የምርጫውን ሂደት ወርሶት በነበረው ሙስና ተንገፍግፈው ህዝቡ የሚፈልገውን ለመምረጥ የወሰኑ ይመስለኛል ብለዋል። የኬንያ ከፍተኛ ፍርድ ቤት በዓለም እጅግ ግዙፍ የሚባለው የስደተኞች መጠለያ ሰፈር እንዳይዘጋ ማገዱን የሰብአዊ መብቶች ተሟጋች ድርጅቶች አሞግሰዋል። መንግሥት ከ300 ሺህ በላይ የሚሆኑ ስደተኞችን ያስጠለለውን ዳዳብ የሚባለውን መጠለያ ሰፈር እንደሚዘጋ አስታውቆ ነበር። ቀደም ሲል አብዛኞቹ በሰፈሩ ውስጥ የተጠለሉት ስደተኞች ከሶማሊያ የገቡ ሲሆኑ መንግስቱ ሊዘጋው የወሰነው የሀገሪቱ ጸጥታ ለአደጋ ተጋልጧል በሚል እንደነበረ ተገልጿል። ይሁንና ሰፈሩን የመዝጋቱ ውሳኔ የኬንያን ህገ መንግስትና ዓለም አቀፍ ውሎችን ይጻረራል ያሉት የከፍተኛ ፍርድ ቤቱ ዳኛ እንዳይዘጋ ትናንት ባሰሙት ውሳኔ አግደዋል። አዳነች ፍሳዬ ተጨማሪ ይዛለች። ዳዳብ በምስራቅ ኬንያ አምስት በተባበሩት መንግስታት ድርጅት የሚተዳደሩ የስደተኛ ሰፈሮች የሚገኙበት ቦታ ነው። የመጀመሪያው የስደተኞች ሰፈር የተሰራው ከ25 ዓመታት በፊት በሀገራቸው ከተከሰተው አሸባሪነትና ረሃብ የሸሹ ሶማሊያውያን ስደተኞችን ለማስጠለል ነበር። የኬንያ መንግስት ታዲያ አሁን በሀገራቸው ያለው ሁኔታ በመረጋጋቱ መመለስ አለባቸው በማለት ሰፈሩን ለመዝጋት ትእዛዝ አስተላለፈ። በርካታ የሰብአዊ መብት ድርጅቶች ጉዳዩን ወደ ፍርድ ቤት በማቅረባቸው የሀገሪቱ ከፍተኛ ፍርድ ቤት ዳዳብን የመዝጋቱ ትእዛዝ የሀገሪቱን ህገ መንግስትና የስደተኞችን ጉዳይ የሚመለከተው ዓለም አቀፍ ውልን ይጻረራል ሲል በይኗል። የኬንያ መንግስት በዳዳብ የስደተኞች ሰፈር ያሉትን በሙሉ ካለ ፍላጎታቸው ወደ መጡባቸው ሀገሮች እንዲመለሱ ማድረግ ያለማስገደድ መርህን ይጥሳል። ክስ ከመሰረቱት የሰብአዊ መብት ድርጅቶች አንዱ የሆነው አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ቡድን የፍርድ ቤቱን ብይን አሞግሷል። ሚሸል ካጋሪ ሶማሊያውያንን የስደተኝነትን ቦታ መንፈግ ወገን ለይነት ይሆናል። መላ ሶማሊያውያን ስደተኞችን ወደ ሀገራቸው መመለስ ደግሞ ስደተኞችን ችግር ሊገጥማቸው ወደሚችል ሀገር በግዴታ መመለስን የሚያግደውን ዓለም አቀፍ ሕግ መጣስ ይሆናል። የጅምላ ቅጣትም ነው የሚሆነው። አንዳንድ የኬንያ ባለሥልጣኖች ከሶማሊያ ጋር በሚዋሰነው ድንበር አጠገብ ያለው የስደተኞች ሰፈር አልሸባብ የተባለው አሸባሪ ቡድን አማጽያን የሚመለምልበት አመቺ ቦታ ሆኗል፣ ኬንያ ውስጥ ጥቃት ለማካሄድም ይጠቀምበታል ይላሉ። የኬንያ መንግሥት ቃል አቀባይ ኤሪክ ክሬቴ መንግሥት ብይኑን በተቻለው ፍጥነት ይግባኝ እንደሚል ገልጸዋል። የዳዳብ የስደተኞች ሰፈር መዘጋት ጥያቄ ሁሌም ቢሆን ከተለያዩ ወገኖች የተለያዩ አመለካከቶችን ሲያስከትል ቆይቷል። ከሃያ አምስት ዓመታት በኋላ ወደ መዘጋት ውሳኔ ያደረሰው ሁኔታ ግን አንድ ነው። የተለወጠ ነገር የለም። ስለሆነም ዋናው የኬንያ መንግሥት ኃላፊነት፣ ኬንያውያንን ማስቀደም በመሆኑ የፍርድ ቤቱ ውሳኔ እንዲሻር እንፈልጋለን። ይግባኝ የምንለውም ለዚህ ነው። ሶማሊያ ባለፈው ረቡዕ አዲስ ፕሬዝደንት መርጣለች። ይሁንና አሸባሪዎች በሚደቅኑት አደጋ ምክንያት ሕዝብ በቀጥታ የተሳተፈበት ምርጫ ለማካሄድ አልተቻለም። የሀገሪቱ ምክር ቤት አባላት ድምፅ የሰጡት ከፍተኛ የጸጥታ ጥበቃ በተደረገበት አውሮፕላን ማረፊያ ላይ ነው። የአልሸባብ አማጽያን ሞቃዲሾ አካባቢ የከባድ መሳሪያ ተኩስ ከፍተዋል። ከምሽቱ 3 ሰዓት ከ21 ደቂቃ ሆኗል። ከአሜሪካ ድምፅ ሬዲዮ ዝግጅታችን ይቀጥላል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በሰባት አብዛኞቹ የእስልምና እምነት ተከታይ በሆኑ ሀገሮች ዜጎች ላይ የጣሉት የጉዞ ገደብ እንዲጸና ያቀረቡትን ጥያቄ የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ትናንት ማታ ውድቅ አድርጓል። ባልደረባችን ኢዛቤላ ኮኮሊ ያጠናቀረችውን ሰለሞን ክፍሌ ያቀርባል በሳን ፍራንሲስኮ ሦስት ዳኞች የተሰየሙበት ዘጠነኛው የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ነው ትላንት ማታ በሙሉ ድምፅ የፍርድ ቤት እገዳው እንዲሰረዝ በትራምፕ አስተዳደር የቀረበውን አቤቱታ ውድቅ ያደረገው። በዚህም በፕሬዚደንቱ የተሰጠውን የአፈጻጸም እግድ አንስቶ ቀደም ሲል ወደ ዩናይትድ ስቴትስ እንዳይገቡ የተከለከሉ መንገደኞች እንዲገቡ የሚፈቅደውን የዝቅተኛውን ፍርድ ቤት ውሳኔ አጽድቋል። ፕሬዚደንት ዶናልድ ትራምፕ ፍርድ ቤቱ ይህን ውሳኔ ከሰጠ ከጥቂት ጊዜ በኋላ በትዊተር ባስተላለፉት መግለጫቸው የሀገራችን ደህንነት ስጋት ላይ ወድቋል፣ ፍርድ ቤት እንገናኝ ብለዋል። ኋላም ትንሽ ቆየት ብለው በዋይት ሃውስ ቤተ መንግሥት ለጋዜጠኞች ሲናገሩ ፍርድ ቤቱ የደረሰበት ፖለቲካዊ ውሳኔ የብሔራዊ ጸጥታችንን ለአደጋ የሚያጋልጥ ነው ብለዋል። የሀገራችን ደህንነት እጅግ በበረታ ሁኔታ ስጋት ላይ በመሆኑ ወደፊት ፍርድ ቤት እንደምንገናኝ እንጠብቃለን፣ እናሸንፋለንም። የዋሽንግተን ክፍለ ግዛት ጠቅላይ አቃቤ ሕግ ቦብ ፌርጉሰን ሴያትል ውስጥ ውሳኔውን ተከትሎ በሰጡት ጋዜጣዊ መግለጫ ደግሞ ድሉ ለዩናይትድ ስቴትስ ሕገ መንግሥት ነው ሲሉ አወድሰውታል። ቦብ ፌርጉሰን የጉዞ እገዳው መቀጠሉን ይቃወማሉ። እኛ የሕግ የበላይነት የሚከበርበት አገር ሕዝቦች ነን። ሕግጋቱ ደግሞ ለሁሉም ዜጎች በእኩል በመላ አገሪቱ ተግባራዊ ይሆናሉ። ይህም የዩናይትድ ስቴትስ ፕሬዚዳንትንም ይጨምራል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ኦገስት ፍሌንጀ ግን የትራምፕ የጉዞ እገዳ ትዕዛዝ ኮንግሬሱና ሕገ መንግሥቱ ባጎናጸፋቸው ፕሬዚደንታዊ ሥልጣን መሠረት የተፈጸሙ ናቸው ሲሉ ይከራከራሉ። የዋሽንግተን ስቴቱ ጠበቃ ኖ ፐርሰል በበኩላቸው ያለ ፍርድ ቤት የተሟላ ምርመራ የጉዞ እገዳው እንዲቀጥል ማድረግ ሀገሪቱን ዳግም ወደ ትርምስ ውስጥ ማስገባት ይሆናል ሲሉ ያስረዳሉ። ጉዳዩ ወደ ጠቅላይ ፍርድ ቤት ሊመራ እንደሚችል ይገመታል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ በሀያ ሁለት እና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080 ና በ15580 ኪሎ ሄርዝ አጭር ሞገድ ና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ። በድረ ገጽ ለመከታተል ለምትፈልጉ አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር አት ቪኦኤ አምሐሪክ ላይ ታገኙናላችሁ። ሃሽታግ ቪኦኤ አምሐሪክን በመጠቀም አስተያየቶቻችሁን ስጡን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን በቅርቡ አዳዲስ የዌብሳይት የተንቀሳቃሽ መሳሪያዎቻችሁን አፖች እያሰናዳን ነው ያለ ነው። ተጨማሪ ዝርዝር መረጃዎችን በቅርቡ እንሰጣችኋለን። በእጅ ስልካችሁ ደግሞ ቪኦኤ ዶት ሆን ዶት ኤምኦቢአይ ብላችሁ በያላችሁበት እየተዘዋወራችሁ ዝግጅቶቻችንን መኮምኮም መከታተል ትችላላችሁ። ለሞባይል ስልኮቻችሁም፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። የሳተላይት አድራሻችንን እናስታውሳችሁ። ሳተላይት ዩተልሳት ነው ሰባት ሰባት ዲግሪ ምዕራብ ሦስት መቶ 53 ዲግሪ ምስራቅ ላይ ትገኛለች። ለፎቶግራፈሮች ለፎቶግራፎችና ለድምፅ ደግሞ ቪኦኤ 24 ላይ አለን። እንግዲህ በእንደዚህ አይነት ሁኔታዎች ነው መከታተል የምትችሉት። ዝግጅታችን ይቀጥላል። አሁን ሙዚቃን ጋብዛችሁ ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ደግሞ አርብ ከቀኑ 7 ሰዓት ከ26 ደቂቃ ነው። የፕሮግራማችን መሪ ብርሃን ኃይሉ ፍቅር አዲስ ንቃ ጥበብን ትጋብዘናለች። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንደዚሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ይቀጥላል። አሁን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከጃፓኑ መሪ ሽንዞ አቤ ጋር በዋይት ሀውስ ቤተ መንግስት እየተነጋገሩ ነው። ተከታዩ ዘገባችን የሚሆነው ለጥያቄው መልስ ነው። የጥያቄው መልስ የዛሬ ዝግጅት ኢትዮጵያ ላይ በተጣለው የአስቸኳይ ጊዜ አዋጅና በሰብአዊ መብቶች አያያዝ ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ለአድማጮች ጥያቄ መልስ የሚሰጡትን እንግዶች አስተዋውቃ ወደ ዝግጅቱ ክፍል እንዘልቃለን። ከኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ ከብረስልስ ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር አቶ ያሬድ ኃይለማርያም፣ እንዲሁም አቶ ፍሳሀ ተክሌ በአፍሪቃ ቀንድ የአምነስቲ ኢንተርናሽናል የሰብአዊ መብቶች አጥኚ። በጣም ነው አመሰግናችሁ በአድማጮቼ ስም። ቀጥታ ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ እነሆ የኢህአዴግ መንግስት ከአስቸኳይ ጊዜው አዋጅ ፊትም ሆነ በኋላ በሺ የሚቆጠሩ ዜጎችን አስሯል። ወንጀላቸው በነጻ ሀሳብን መግለጽ፣ ብሶትን ማሳወቅ ነው። ይህ ብሶት ወለደኝ የሚል መንግስት ዛሬ ተገልብጦ በዚህ በሚያሳዝን መልኩ ሀሳባቸውን የገለጹ ዜጎቹን ማሰር፣ መግደል፣ መሰወር ምን አስፈልገው? ደግሞም በቅርቡ ታድሶ ወይም ደግሞ ምሕረት አድርገናል በማለት የፈታቸውን እስረኞች ነጭ ካኔቴራ በማልበት አይደገምም የሚል ጽሁፍ ብላው ላይ የሰፈረበትን አልብሶ ለህዝብ ያሳይታል። የዚህ አይነቱ ስነ ልቦናን የሚፈታተን አገላለጽ ለምን አስፈለገ? ይህስ በሁለተኛው ዓለም ጦርነት ከነበረው የናዚ ጀርመኒ እስረኞችን ከወገብ በላይ ራቁታ አስቀርቶ ሽቦ አጥር ውስጥ ከማሳየት በምን ይለያል? ዴሞክራሲ፣ ሰብአዊ መብት ለዚህ መንግስት ምንድን ነው? እቺ ሀገር በሰላም እንድትኖር እናንት በአስተዳደር ስር ኃላፊነት የተሰጣችሁ መሪዎች በምን መልኩ ነው ሰላም ሊመጣ የሚችለው ዲሞክራሲ እና ሰብአዊ መብት ሊከበር የሚችለው? ታዲዎች ከሳን ፍራንሲስኮ ሀይ ትዝታ፣ ስለ እንግዶችሽ፣ ስለ ኢትዮጵያ ስለሚደረገው ይሄ ታድሶ ስልጠና እየተባለ ሰዎች ስለሚገደዱት፣ እኔ እንዴት ነው ይሄ ስልጠና የሚሆነው? ስልጠና እኮ አዲስ ነገር ሰው በፍላጎት ሂዶ ሲማር ሲመራመር ነው። ይሄ እኮ የሚደረገው ለምን ጠየቅ ለምን መብት እንትን ጠየቅ ተብሎ ያለው ስርዓት በዱላ ሲያሰቃይ ቆይቶ ሰዎቹ ያለ ፍላጎታቸው እንደሚታየው ኢትዮጵያ ውስጥ አሁን እንግዲህ ያለው ስርዓት ፍርድ ቤቱም፣ መከላከያውም ሁሉም የእሱ ነው። በመንግስት ገንዘብ በመንግስት ሰዓት ኦሮሚያና አማራ ክልል፣ ደቡብ ክልል ነው የሁሉ የሚታመሱ ሰው ተሐድሶውም የሚሰጠው እነዚህ አካባቢ ብሶት የባሰባቸው አካባቢዎች ነው። የሚከላከሉ ሰዎች ወንጀልኛት አይሰማቸውም። ወንጀል አይደለም ወይ? እሺ እንግዲህ ስለ ተሐድሶው ነው ቅድሚያ ልስጥ ለአቶ ታምራት አደጀኔ። በጣም ጥሩ ነው። ተሐድሶን በተመለከተ በሁለት መንገድ ብናየው ጥሩ ይመስለኛል። አንዱን ቀንጭ በምን ከምን ከምናነሳው በአጠቃላይ ተሐድሶ ሲል መንግስት በሀገሪቱ ውስጥ በአጠቃላይ የተፈጠሩ ከመልካም አስተዳደር ከሌሎችም ጋር የተያዙ ጉዳዮች በተደራጀና ጥረት ባለ አኳኋን ከላይ እስከታች አመራሩም ሌላውም መንግስት ሰራተኛ የህዝብ አገልጋይነት መንፈሱ ጋር የሚታዩ ችግሮችና ክፍተቶች ለይቶ በፍጥነት መፍታትና በዚህ ደረጃ የሚጠበቅበትን ኃላፊነት እንዲወጣ በአጠቃላይ የተቀረጸ የለውጥ አቅጣጫና ሂደት ነው። ይሄ በሁሉም ክልሎች ነው እየተካሄደ ያለው። በመንግስት ሰራተኞች ጭምር ከላይ ከአመራር ጭምር እስከታች እየወረደ ያለበት ሁኔታ ነው ያለው። በብዙዎቹ እየተጠናቀቀ ነው ያለው። በተጨባጭም ከህዝብ አገልግሎት መስጠት አኳያ ያሉ ችግሮች በየደረጃው ተለይተው በቀጣይ በፍጥነት መፈታት እንዳለበት መግባባት ላይ ተደርሶ በዛ ላይ ወደ ተግባር እየተገባ ያለበት ሁኔታ ነው። ደረጃ በደረጃ ሁለተኛው ተሀድሶ ተብሎ በቅንጭቡ የቀረበው ከዚህ ከባለፈው ዓመት በተለያዩ ሀገራችን አካባቢ ተከስቶ በነበረው ብጥብጥና ነውጥ ከዛ ጋር በተያያዘ ተጠርጥረው በተለያዩ ማሰልጠኛ ጣቢያዎች የገቡ የህብረተሰብ ክፍሎችን በተመለከተ ከሆነ የተነሳው ጥያቄ ይሄንን በአግባቡ መረዳት እና መገንዘብ ያለብን ይመስለኛል። ምክንያቱም እነዚህ ሰዎች መንግስት በዚህ መንገድ ተሃድሶ ሊሰጣቸው ይገባል ብሎ የህብረተሰቡን ጥያቄ በአንድ ወይም በሌላ መልኩ እነዚህ ሰዎች ተወናብደው ብደው ሳያስቡበት ወይ በሌሎች ኃይሎች ግፊት ወይም ደግሞ ትክክለኛ አቋም ይዘው በሰላማዊ መንገድ ለማራመድ ፈልገው፣ ግን በተፈጠረው አጠቃላይ ወይ የቡድን ስሜታዊ እንቅስቃሴ ውስጥ ገብተው የነበሩ ኃይሎች ስለነበሩ አንደኛ በወቅቱ የነበረው ሰላምና መረጋጋት ችግር ውስጥ የገባበት ሁኔታ ነበር። በዚህም የተነሳ መንግስት የአስቸኳይ ጊዜዎች ማወጅ ድረስ የደረሰበት ሁኔታ ነበር። ይሄ ማለት ሰዎቹ በተለያዩ ኃይሎች ጭምር የውጭ ኃይሎችም ጭምር የሚያንቀሳቅሷቸው በእነሱ መካከል የሚገኙ በጣም ጥቂት አካላት አሉ። ስለዚህ ጉዳዩ ከቁጥጥር ውጭ ወጥቶ ሌላ ነውጥና ሌላ ቀውስ ከማስከተሉ በፊት መንግስት በዚህ ውስጥ የተሰማሩትን ሀይሎች ወይም የህብረተሰብ ክፍሎች በተለያዩ የማሰልጠኛ ተቋሞች አስገብቶ ስልጠናዎችን የሰጠበት ሁኔታ ነው ያለው። ነገር ግን በዚህ ውስጥ ደግሞ ሆን ብለው ብጥብጡን ሲመሩና ሲያስተባብሩ የነበሩ ሀይሎች እነሱ አቅደው ተዘጋጅተውበት ዓላማ አድርገው የሚንቀሳቀሱ ስለሆነ የእነሱ ጉዳይ በህግ እንዲታይ፣ ነገር ግን ይሄ አብዛኛው በዛው ሲካፈል የነበረው የህብረተሰብ ክፍል በአንድ ወይም በሌላ መልኩ ተሳስቶ ተወናግዶ፣ ወይም ደግሞ መስሎት የገባ ትክክልም ነው ብሎ ግን ደግሞ በትክክለኛውን አቅጣጫ በሰላማዊ እና ህጋዊ መንገድ ሀሳቡን ወይም ቅሬታው ማስተናገድ ማቅረብ ሲገባው እዛ ነውጥ የገባውን የህብረተሰብ ክፍል በርከት ያለውን በተለያዩ ማሰልጠኛ ጣቢያዎች አስገብቶ በህገ መንግስት በዚህ በዲሞክራሲያዊ መርሆች ከዚህ ጋር የተያዙ ሌሎች በርካታ ከቀለም አብዮትና የመሳሰሉ ስልጠናዎች እንዴት ትግልን በሰላማዊና ህጋዊ መንገድ ማራመድ እንደሚቻል የመሳሰሉትን ስልጠናዎች የተሰጠበት ሁኔታ ነው ያለው። ስለዚህ በመሰረቱ ትምህርት ነው የተሰጣቸው። ስለሆነም ታድሶ ነው። እሺ አቶ ታምራት አመሰግናለሁ። የሰብአዊ መብት ድርጅቶችን ለሚወክሉት እድል እሰጣለሁ። ቀደም ሲል ከጠቀሷቸው አንዳንድ ነገሮች መንግስት እንኳ በሰጠው አሀዝ ሀያ ሺህ የሚሆኑ ሰዎች ናቸው እዚህ ስልጠና የተባለው ውስጥ እንዲገቡ የተደረገው። ከዚያ ውጪም ሰዎቹ እንግዲህ በወቅቱ ሰላማዊ ጥያቄ ያነሱ እንደነበሩ ዓመቱን ሙሉ ያህል ነው ተቃውሞ የተካሄደው። በኋላ የሕዝቡ ጥያቄ በሰላም ሳይመለስ ሲቀር የሰብአዊ መብት ድርጅቶች እንደዘገቡት ሰዎች ሲገደሉ በኋላ ወደ አመፅ ተለወጠ። ጥያቄዎቻቸውም የፖለቲካ ድርሻ ይኑረን፣ ኢኮኖሚ ድርሻ ይኖረን፣ አንፈናቀል፣ ቤት ንብረታችንን አንነጠቅ የሚል ነው። በኮንሶና በወልቃይት ደግሞ የተነሳው የማንነት ጥያቄ ነው። ከዚህ ጋር አያይዘው እንግዲህ አንድ ሌላ አድማጭ አቶ ተስፋዬ አበበ የተባሉ ጥያቄ ልከዋል። መጀመሪያ ስላቅ ነው ነው የሚሉት ይህንን ስልጠና ማለት ስላቅ ነው። ታድሶ ስልጠና እየተባለ የሚባለው ስላቅ ነው። ምክንያቱም ሰዎቹ የሰብአዊ መብታቸው ተጥሶ ነው በጅምላ ካምፕ ውስጥ የታጎሩት ይላሉ። ለሰብአዊ መብት ድርጅቶቹ እድል ልስጥና፣ ከዛ አቶ ታምራት ደጀኔ መልሶን ይሰጡናል። አቶ ያሬድ ኃይለማርያም እርስዎን ላስቀድም። አመሰግናለሁ እኔ ይሄ አይነቱ የህዝብ ጥያቄ ሲያነሳ የአንድ የህብረተሰብ ክፍል የመብት ነገሮችን ባነሳ ቁጥር በመንግስት በኩል የሚወሰደው እንዲህ አይነቱ እርምጃ አዲስ አይደለም። ልክ ኢህአዴግ ስልጣን በተቆጣጠረበት ጊዜ የደርግ ባለስልጣናትን የኢሰፓ አባላትን በጠቅላላ በየካምፑ ወስዶ ስልጠና ሰጣለሁ ብሎ ያቆየበት ያሰቃየበት ሁኔታ ነበር። በየጊዜው የዩኒቨርሲቲ ተማሪዎች ጥያቄ ባነሱ ቁጥር የመንግስት ምላሽ ሰብአዊ መብታቸውን ወይም የፖለቲካ ነፃነታቸውን የኢኮኖሚ መብት ጥያቄዎቻቸውን ያነሱ ሰዎችን በገፋ አብሶ ወስዶ በየካምፑ አንዳንዴ በጣም በሚሰቀጥጥ ሁኔታ የማሰቃየት እና ደግሞ ሰዎች ሁለተኛ አይለምደንም እንዲህ ያለ ጥያቄ አናነሳም ብለው ራሳቸውን ሁሉ እንዲወነጅሉ በማድረግ ከብዙ ስቃይ በኋላ ሲለቀቁም ፈርመው ነው የሚወጡት። ይሄ በአስራ ዘጠኝ ዘጠና ሰባቱ ምርጫ ማግስትም ቁጥሩ ወደ አስራ ስምንት ሺህ የሚጠጋ ወጣት ትውልድ አደባባይ ወጥቶ የህዝብ ድምፅ ይከበር ስላለ ብቻ ታፍሶ ተወስዶ በየካምፑ ለተለያዩ ተላላፊ በሽታዎች ጭምር እንዲጋለጥ ተደርጎ የተሰቃየበት ሁኔታ የሚረሳ አይደለም። በኦሮሚያ ክልል ለበርካታ ጊዜ የዩኒቨርስቲ ተማሪዎች በእንዲህ አይነት ሁኔታ እንዲሰቃዩ ሲደረግ ነበር። አሁን ደግሞ የዛው አይነት ምላሽ ነው እና ለእኔ ይሄ በተለይ ደግሞ የወጣቱን የዚህችን ሀገር ተስፋ የወደፊት ተስፋ የሆነውን የህብረተሰብ ክፍል ጥያቄ ባነሳ ቁጥር እያፈሱ ተሃድሶ የተለያየ የስልጠና ወይም ራሳቸውን እንዲያርቁ በሚል ስም ወስዶ በየካምፑ በዛ ላይ ግርፋት አለ። የአካልና የስነ ልቦና ችግር ሁሉ እስኪገጥማቸው ድረስ የማሰቃየት እርምጃ ነው። በፈረንጆቹ ቋንቋ ቶርቸር የሚሉት ነገር ነው እየተፈጸመ ያለው እና ይህ አካሄድ መንግስት ሰዎች የሚያነሷቸውን ጥያቄዎች የሚያፍንበት የፖለቲካ የተለዩ አመለካከት ያላቸው ሰዎች አንድም አርፈው እንዲቀመጡ ዝም እንዲሉ ካልያም ደግሞ አገር ለቀው እንዲወጡ፣ ሌላው ሶስተኛው አማራጭ ግን እንዲህ አይነት አደጋ የሚገጥማቸው መሆኑን ፍርሀትን በህብረተሰብ ውስጥ ለማስረጽ በተለይ ደግሞ በከፍተኛ የፖለቲካ ኃላፊነት ደረጃ ላይ ሆነው ድርጅቶችን ወክለው ጋዜጠኞች ስለ መውገቱ ብቻ እነሱንም ጭምር ለማዋረድ ይሄ ሂሚሌት በእንግሊዝኛው ሰዎቹ እንዲሳቀቁ እንዲሸማቀቁ ለማድረግ በዛ ላይ እየቆየ ደግሞ ህዝቡ በመንግስት ላይ ራሱ መተማመን እንዲያጣ ጭምር የሚያደርግ እርምጃ ነው እና በምንም መስፈርት በዓለም አቀፍ የሰብአዊ መብት ድንጋጌዎችም ይሁን በኢትዮጵያ በራሷ ህገ መንግስትም ይሁን መንግስት በእነዚህ ዜጎች ላይ የወሰደው እርምጃ አግባብነት ያለው አይደለም። ምናልባትም ወደፊት እንዲህ ያለውን እርምጃ የወሰዱ የመንግስት ባለስልጣናት ሁሉ የሚጠየቁበት ይሄ በገፍ ሰዎችን አስሮ ወስዶ ቤተሰቦቻቸው እንዳያዩቸው ለወራቶች ከልክሎ ሕክምና እንዳያገኙ አድርጎ በጣም አሰቃቂ አንዳንዱ እኔ እንደው የግለሰቦች አንዳንድ ኬዝ ራሱ ባነሳ በጣም ይሰቀጥጣል፣ እና ተገቢ አይደለም። በሰብአዊ መብት ድርጅቶችም ይሁን በምንም መስፈርት ቢወሰድ አሁን የመንግስት ተወካዩ ባነሱት መንገድ በስልጠና ስም ሊመዘገብ ሊታይ የሚችል ነገር አይደለም። አመሰግናለሁ። አቶ ያሬድ ሀይለ ማርያም ለአቶ ፍስሐ ተክሌ አንድ ጥያቄ ላንብብና እሳቸውም አስተያየታቸውን ያክላሉ። ከደብረ ማርቆስ ነው የመጣው። ማለዳ ውቤ የተባሉ ናቸው ጠይቂልኝ ያሉት የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ አስራ ስምንት እያንዳንዱ ሰው የማሰብ የህሊና የእምነት ነጻነት እንዳለው ይደነግጋል። የኢህአዴግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትዕዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሀሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የህሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሀት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የእርዳታ ገንዘብ በመቶ ሺህ በሚሆን ህዝብ ላይ ይህን ሰቆቃ ፈጽሟል። በምን መንገድ ነው? እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ፣ ብሬን ዋሽንግ፣ አስገድዶ ማሳመን፣ ኢንዶክትሪኔሽን በኢህአደግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው መደበኛ ትምህርት ቤቶችና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነፃ ናቸው ወይ? መምህራን፣ ተማሪዎችስ የማሰብ ነፃነት አላቸው ወይ? ይላሉ አቶ ማለዳ ውቤ ከደብረ ማርቆስ። አቶ ፍስሀ ተክሌ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪካ፣ እስቲ በዚህ ላይ አስተያየቶን ይስጡንና ወደ አቶ ታምራ ደጀኔ ደግሞ እንመለሳለን። ይቀጥላል የጥያቄው መልስ ዝግጅት። ሌሎችም በርካታ ጥያቄዎች አሉ። ክቡራትና ክቡራን አድማጮች፣ ከእናንተ የመጡ መልሶችም ውይይቶችም ከተሳታፊዎቹ በስፋት ተካሂደዋል። በነገው ምሽት ይጠብቁን። ልዩ ዝግጅት ይቀጥላል። በኢትዮጵያ የአስቸኳይ ጊዜ አዋጅ ከተላለፈ በኋላ የታሰሩ ከ11,000 በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር ጥቅስ የተሃድሶ ሥልጠና ወስደው መለቀቃቸው ተገልጿል። ከነዚህም ውስጥ የበዛው ቁጥር የሚይዙት በጦላይ ማቆያ ማዕከል ሥልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ሴክሬታሪያት በጥር ወር መጨረሻ ለሀገር ውስጥ የመገናኛ ብዙኃን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦላይ ማቆያ ማዕከል የተለቀቁ ሁለት እስረኞችን አነጋግራ ያጠናቀረችው ዘገባ የመጀመሪያው ክፍል በትናንት ምሽት መደመጡ ይታወሳል። ሁለተኛውና የመጨረሻውን ክፍል ቀጥለን እናቀርባለን። ከጦላይ እስር ቤት ከተለቀቁት መካከል የ45 ዓመቱ ጎልማሳ የተሃድሶ ስልጠና የሚል መጠሪያ በመንግስት የተሰጠውን ትምህርት ከመጀመራቸው በፊት የነበረውን ሁኔታ ያስረዳሉ። በትላንትናው ምሽት እንደገለጽ ነው፣ ግለሰቡ ለደህንነታቸው በመስጋታቸው ድምጻቸው ተቀይሯል። ትምህርቱን ሳይጀመር በፊት ጥፋታችሁን ያጠፋችሁት በቃ ቆጨቆ የሚባል ነገር አለ። እኔም ይሄን አጠፍቼ አለሁ፣ ይሄኔም ይሄን አጠፍቼ አለው ብላችሁ ግልጽ በግልጽ ተናገሩ ተባል። ምንም ያላጠፋ ሰውም ሰላማዊ ሰልፍ ራሱ ያልወጣ ሰዎች ነው እኛ ውስጥ ያሉት። እኔ በበኩሌም እንደዛው ያን ሰልፍ ራሱ ወጥቼ አላውቅም እና እንደዚህ እንደዚህ የሚባል ሰው አለ። ኖርማል ሰው በቃ ምንም ያላጠፋ ሰው ይሄ ሁሉ በቃ ሁላችሁም ተብለን የጥፋት አካሎች ናችሁ፣ እዚህ የተሰባሰባችሁት ህዝብ ነው እናንተን አጋልጦ ወደዚህ የላካችሁት፣ ሁሉም የጥፋት ኃይሎች ናችሁ ተባልን። አሁን ከዛ ምንም ያላጠፋና ያጠፋም ያው እኩል ስለሆናችሁ

በሀሳብ የረዳም እንደሰራ ነው የሚቆጠረው። እንደተባልነው ሌላ የዩኒቨርስቲ ተማሪ በነበረው ስልጠና ተሳታፊ ስለነበርኩ ድምፄ መቀየሩ ብቻ ሳይሆን በምሰጠው ሀሳብ ተመልሼ ልታሰር እችላለሁ የሚል ስጋት እንዳለው ገልጾ ቃለ ምልልሱን እንዳለ እንዳናስተላልፈው ጠይቆናል። ለሰላሳ ቀናት ነው የተማርነው። ጠዋት እንማራለን፣ ከሻት እንማራለን። ሙቀቱ ደግሞ በጣም ነው የሚወቁ። በዛ ላይ ምግብ አይመችም። በዛ ላይ እመማለ መንገዱ ደግሞ ወደዛ ወደ ትምህርት ቤት የምንሄድበት መንገድ በጣም አዋራ ነው። አንድ ሁሉ ሙሉ ሆስፒታል አንድ ሁሉ ሙሉ ሰው ሰው ሆስፒታል ነጨርሰ እዛ ሆስፒታል። እናም ምንም እንኳን የጦላይ ቆይታችን አስቸጋሪ ቢሆንም እኔ ግን ጠቅሞኛል ባይ ነው በተቃውሞ ውስጥ የነበሩትንና ምንም ተቃውሞ ውስጥ ያልነበሩትን መብታቸውን የሚያውቁ ልጆችና መብታቸውን የማያውቁ ልጆችን በአንድ ላይ በማሰር ያላወቁት አውቀው ያላወቅነው ደግሞ አውቀን በምን ሁኔታ እየኖርን እንዳለን ተረድተን ወጥተናል ብሏል ይህ ተማሪ አያይዞ ምንም እንኳን እዛው እኛ ክፍል ውስጥ የሚከታተሉን እንዳሉ ብንረዳም ቀን ቀን በአማርኛ እና በኦሮምኛ ቋንቋ ተከፍለን ስንማር የነበረውን ማታ ማታ በአንድ ላይ እንወያይበት ነበር ብለዋል። በጦላይ ቆይታው በነበረው ሁኔታ በእጅጉ ያሳዝነው የነበረውን እንዲህ ገልጿል። የምንቀጣበት ጊዜ አለ። ረበሸች ተብለን የዛን ጊዜ ጭራት እንቀጣለን። የዛን ጊዜ ከእኔ እና አዛውንቶችም እኩል ነው። በቃ የምታየው እዛ ሁሉም ሰው ጣትም፣ አዛውንቱም፣ ትንሽም ሰው እኩል ነው የሚታየው እኔ ለአገር ልቶች ለተላላቅ ሰዎች በጣም ያዘልኩት። እስረኞቹ በመጀመሪያው ዙር ጥፋተኛ መሆናቸውን ካመኑ በኋላ በቀጥታ ወደ ትምህርት እንደገቡ ይናገራሉ። ትምህርቱ በአማርኛና በአፋን ኦሮሞ ለሁለት ተከፍሎ እንደተሰጣቸው ይገልጻሉ። ትምህርቱን በተመለከተ ከአርባ አምስት አመቱ ጎልማሳ ጋር የተነጋገርነውን እንዳለ አቅርቤዋለሁ። ከዛ በኋላ ትምህርት ስድስት መጽሐፍ አለ፣ ያንን ትማር አላችሁ ተብሎ ከዛ መጽሐፉ መጥተውልን፣ ሰላሳ ቀን ያንን ስድስቱን መጽሐፍ አስተምሩ። ከዛ በኋላ ነው እንደገና ተመልሰን አንድ ሳምንት እንደዚህ ነው የተቀመጥነው። በቃ በጠቅላላው አርባ ሶስት ቀን ነው የቆየ ነው። እዛ ምንድን የተማራችሁት? አንዱ ወራይ ሳሉ የሚባል አለ። የመጀመሪያው ወራይ ሳሉ ነው የሚባለው። ምንድን ወራይሳሉ ወራይሳሉ። ሳሉ ማለት የአብዮት ቀለም በኦሮምኛ ነው የተማራችሁት? በኦሮምኛ ነው የተማርነው። ወራይሳሉ ብለን ነው ብለን ነው የተማርነው። በአማርኛ የምንማሩ አሉ። የአብዮት ቀለም እና የኢትዮጵያ ታሪክ እና የደርገጎ የወጣቶች ምንነት፣ እንደዚህ እንደዚህ በቃዚም ብሎ የሆነ ነገር ሳሲፎን ያነቡ ብልናል። እኛ ከአስር ነው የምንጽፈው እንደዚህ እንደዚህ እያልን ነው ጊዜውን ያሳለፍነው እና በመጨረሻ ላይ አሁን የደርገጎ የደርገጎ ምንነት ነው ያልከኝ። የወጣቶች ምንነት ማለት ነው ወጣቶች የሚጫወቱት ሚና ሚና ምን አይል ነው በኦሮመኛ ሾሪ ደርገጎታ ሾሪ ደርገጎኒ ተበቱ ማልፈካታ። ማን ነው የሚያስተምራችሁ? በቃ ከፖሊሶች ውስጥ ነው እንትን ሲቪል ልብስ የለብሶት ከፖሊሶች ውስጥ መርቶ ነው ላ አዲስ አበባ መጥቶ እንዲያስተማሪ ተብሎ ነው የሚያስተምሩ። የኢትዮጵያ ታሪክን። እንዴት ነው የኢትዮጵያ ታሪክ ያስተማሯት? ምን ምኑን ነው የኢትዮጵያ ታሪክ ማለት? የዱሮ መንግስትና የዚህም መንግስት በማወዳደር ዱሮ የዱሮ መንግስት ህዝቡ ላይ ምን አይል ጉዳት እንዳደረሰ፣ የአሁኑ መንግስት ለህዝብ ምን እንዳደረገ፣ ህዝቡንስ ምን እንደበደለ ለምን ስላ ህዝቡ መንግስት ላይ ለምን እንደተነሱ፣ ካለፈው መንግስት ይሄ እንደሚሻል በቃ አምነን፣ ለምንድነው አሁን እንደዚሁ አብረን በቃ ያለ ረብሻ፣ ይሄ መንግስት ብዙ ነገር ነው ለእናንተ ያደረገው። ረብሻ ሳታረጉ፣ የሚጠይቁትን ጥያቄ በአግባቡ ጠይቃችሁ አንድ ረብሻ ሳታረጉ ብትኖሩ አይሻልም ወይ? ነው ይሄን ይሄን የሚመስል ነው። ከትምህርቱ ምን ቀሰምክ? የሚረባ ነገር ይሄ ነው። ውስጥ ያለው ብዬ እኔ የምነግርሽ ነገር የለም መጨረሻ በቃ እንደ አባቱ ለልጅ እንደምመክረው የመከሩኝ ነው። እኔ በቃ እሱን ብቻ ነው ለሰው ይጠቅማል ብዬ የወሰድኩት። በመጨረሻ ላይ ኩረኔል የምባል አለ። እሱ ነው ቆንጆ ምክር መከረን። ስራ አትናቁ፣ ስራ አትናቁ፣ ስራ በመናቅ ሰው ሰው አይሆንም። የኢትዮጵያ የሲቪል ስራ ስላም ነው፣ እንትን ወደኋላ የቀራ ነው። መንግስት የእናንተ ለእናንተ መስ ይመልሳል። እናንተ ብጥሻቱ እናንተ ብቻ ሳይሆን የእኛም ጭምር ነው። መንግስት የተጠየቀውን በአግባብ ቢመልስ እናንተ ማትነሱም ነበረ ብሎ መከረም። በመጨረሻ ቀላይ ማለት ነው። እሱ ብቻ ነው ልብ ውስጥ የቀራው። በቃ እኔ እሱም ብቻ ነው አሁን እንደ ትልቅ ነገር የወሰድኩት። ሌላው ተይ ምረባ ነገር አይደለም። እኔ ደግሞ አልተማርኩም። ባልተማርኩም ቢሆን ግን እድሜ ያልተማረኝም አለ። እዛ አሁን በቃ እንደምንም ብለን ያንን ያንን በቃ አሳልፈንም ገባን። እግዚአብሔር ይመስገን ገባን። ሌሎች የቀሩ ሰዎች አሉ እዛ ጦር ላይ? አይ የቀሩ ሰዎች የሉም። በዚህ ጊዜ የቀሩ ሰዎች የሉም። በቃ ያ አስራ ስምንት ሰዎች ወስዶት ወደ ማዕከላዊ የወሰዱትን እንጂ ሌላ የቀረ ሰው የለም። እርሶ እንደው እንደው አንቱ ልበልና እድሜም ማስተምሮኛል ስላሉ እርሶ አሁን ምን ተሰማው ታዲያ ከዚህ በኋላ እንደተባለው ተስማምተዋል። አሁን ምን ይሰማኛል እኔ ለመረራቱ በጣም እያሰራኝ ነው ያለው የአስቸኳይ ጊዜ አዋጁ ኮማንድ ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈርጌሳ እስረኞቹ ከመለቀቃቸው አንድ ቀን አስቀድሞ ጥር ሀያ አራት ቀን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ስልጠናው ገንቢ ነበር ብለዋል። ሰልጥኖ ከወጡ በኋላ ወደ ህብረተሰቡ ተቀላቅለው መጀመሪያ የነበራቸው ግንዛቤና በኋላ ከስልጠናው በኋላ ያገኙትን ግንዛቤ ይዘው ህብረተሰቡ ላይ ጥሩ ሚና የተጫወቱ ያሉበት ሁኔታ አለ። አድማጮች፣ በቀጣይ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን ይዘን እንመለሳለን። አመሰግናለሁኝ፣ ጽዮን፣ ለዘገባው ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዳነች ፍሳ አዘጋጅና አቅራቢዋ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የፕሬዝደንት ትራምፕ የጉዞ እገዳ ውዥንብር ቢፈጥርም የኢትዮጵያ አየር መንገድ ገቢ እንደጨመረ ተዘገበ፣ በአሉባልታ ላይ የሚያተኩሩ የብሪታንያ ጋዜጦች የእኛ የተባለውን ፕሮግራም ማሰናከላቸው ተገለጸ፣ በአፍሪቃ የሚካሄደው የግጭት ገጽታ እየተለወጠ እንደሆነ ታወቀ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት በዘገበው መሰረት ሙስሊሞች ከሚበዙባቸው ሰባት ሀገሮች በጊዜያዊ መልክ ወደ ዩናይትድ ስቴትስ እንዳይገቡ የወጣው ትዕዛዝ በመንገደኞች ላይ ውዥንብር ቢፈጥርም በኢትዮጵያ አየር መንገድ እንቅስቃሴ ላይ ግን ብዙም ጫና አላሳደረም ሲሉ የአየር መንገዱ ዋና ስራ አስፈጻሚ ባለፈው ማክሰኞ ተናግረዋል። ባለፉት ሁለት ዓመታት ውስጥ የኢትዮጵያ አየር መንገድ ገቢ በአስር ነጥብ ሶስት ከመቶ ጨምሮ ወደ 54.5 ቢሊዮን ብር ከፍ ማለቱን የተሳፋሪዎች ብዛት ደግሞ በ18 ከመቶ ከፍ ብሎ 7.6 ሚሊዮን እንደደረሰ ንጹህ ገቢው በ70 ከመቶ ጨምሮ 6 ቢሊዮን ዶላር እንደሆነ ዋናው ስራ አስፈጻሚ አቶ ተወልደ ገብረ ማርያም ለሮይተርስ እንደተናገሩ የዜናው አገልግሎት ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባስተላለፉት አሁን በይቆይ ላይ ያለው የኢሚግሬሽን እገዳ ትዕዛዝ ምክንያት ባለፈው ሳምንት ዘጠኝ የየመን ተወላጆች ከአሜሪካ በኢትዮጵያ አየር መንገድ እንዲመለሱ መደረጉን አንድ የኢትዮጵያ ባለስልጣን ተናግረዋል ይላል የሮይተርስ ዘገባ። ከኢትዮጵያ ብዙም የማትርቀው የመንና የኢትዮጵያ ጎረቤት ሀገር ሶማሊያ የትራምፕ እገዳ ከሚመለከታቸው ሰባት ሙስሊሞች የሚበዙባቸው ሀገሮች መካከል የተፈረጁ ናቸው። ሰዎች በእገዳው አያያዝ ግራ ስለተጋቡና ስጋት ስላደረባቸው የአየር ጉዞውን መጉዳቱ አልቀረም። ስለሆነም የኢትዮጵያ አየር መንገድ የተወሰኑ ትኬቶችን ሰርዞ ገንዘብ የመመለስ ሁኔታ ገጥሞታል ብለዋል የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም። ነገር ግን በበረራ ፕሮግራምም ሆነ በደንበኞች አገልግሎት በኩል ማንኛውም አይነት መሰናከል አልገጠመንም በማለት አቶ ተወልደ ገብረ ማርያም ማስረዳታቸውን ሮይተርስ የዜና አገልግሎት ጠቅሷል። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ አንድ አሉባልታ ላይ የሚያተኩር ያለው የብሪታንያ ጋዜጣ የኛ የተባለውን የኢትዮጵያ የሴቶች የረድኤት ድርጅትን በማዘጋት ተግባር ስለተጫወተው ሚና ገልጿል። ዴይሊ ሜይል የተባለው ብሪታንያ የሚወጣው ጋዜጣ የኛ በሚል ስያሜ የኢትዮጵያ ወጣት ሴቶችን ለማንቃት ይንቀሳቀስ የነበረውን የበጎ አድራጎት መርሃ ግብርን ገንዘብ ማባከንና ዋጋ ቢስ ነው እያለ ለዓመታት ያህል ሲያጥላላ ከቆየ በኋላ የብሪታንያ ዓለም አቀፍ የልማት መስሪያ ቤት ይሰጠው የነበረውን የገንዘብ እርዳታ እንዲያቆም ሳያሳምነው እንዳልቀረ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። የኛ የተባሉ አምስት አባላትን ያቀፈው የሴቶች የሙዚቃ ቡድን የተመሰረተው ከሶስት ዓመታት በፊት ሲሆን በሬዲዮ ድራማና በሙዚቃ ቪዲዮ በኩል የወጣት ሴት ልጆችን አመለካከት ለማዳበር ሲጥር ቆይቷል። ወግ አጥባቂው ጋዜጣ ታዲያ የብሪታንያው መስሪያ ቤት ለቡድኑ ይሰጠው የነበረውን ገንዘብ በማቋረጡ ደስታ እንደተሰማው የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የብሪታንያው የረድኤት አገልግሎት የኛ የተባለው ቡድን የሚፈጽማቸው ተግባራትን ወጣት ኢትዮጵያውያን ሴቶች በራሳቸው እንዲተማመኑ በማድረግ ጥረቱ አፍላቂነትን አሳይቷል በማለት ያሞግሰው እንደነበር ጽሑፉ ገልጿል። ኢትዮጵያ ከብሪታንያ የበዛ ረድኤት በማግኘት ረገድ ሁለተኛው ሀገር እንደሆነች ዘገባው ገልጿል። የምታገኘው ገንዘብ መጠን በአመት 470 ሚሊዮን ዶላር ሲሆን የኛ የተባለው ቡድን በሶስት ዓመታት ውስጥ ከብሪታንያ ያገኘው ገንዘብ 64 ሚሊዮን ብቻ እንደሆነ የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የእኛ የተባለው ፕሮግራም የተመሰረተው ገርል ኢፌክት የተባለው የረድኤት ድርጅት ባፈለቀው ሀሳብ መሰረት ሲሆን በአፍሪቃ ዙሪያ ያሉትን ሰዎች ንቃተ ሕሊና ከፍ ለማድረግ የሚጥር ድርጅት ነው። በሚዲያ ከሚነገሩት ማስታወቂያዎች ይልቅ ተመልካቾችንና አድማጮችን በሙዚቃና በማዝናኛ ዘዴ ለመቀስቀስ የሚጥር ድርጅት ነው። አሁን በቅርቡ የተደረገ ጥናት እንደሚያሳየው የእኛን ትርኢት ይከታተሉ ከነበሩት ሴቶች 76 ከመቶዎቹ ከትምህርት ቤት እንዳይወጡ እንዳሳመናቸው ገልጸዋል። በአማራ ክልል ያሉ 3 ሺህ የሚሆኑ ትምህርት ቤቶች የየኛ ሬዲዮ ፕሮግራሞችን ተማሪዎችን ለማስተማር ይጠቀሙበታል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። አይሪሽ ታይምስ የተባለው ጋዜጣ ድረገጽ በበኩሉ አፍሪቃ ውስጥ የሚካሄዱ ግጭቶች ገጽታ በፍጥነት እየተለወጠ ነው ሲል በየዓመቱ አፍሪቃ ውስጥ የሚካሄዱትን ግጭቶች ሁኔታ የሚከታተለው ጥናት መግለጹን ጠቁመዋል። በሱሴክ ዩኒቨርሲቲ የተደረገ ጥናት በአፍሪቃ ይካሄዱ የነበሩት ሰፋፊ ወታደራዊ እንቅስቃሴዎች የተለያዩ ኃይሎችን ባካተቱ አነስ ባሉ የተለያዩ ክፍሎች እየተተኩናቸው ይላል። በአጠቃላይ ሲታይ ሰፋፊ ውጊያዎችና ጦርነቶች እየቀነሱ ሄደዋል ይላል። ስለ አፍሪቃ ግጭቶች የተካሄደው ጥናት የአካባቢ ሚሊሻዎችን፣ ተቃዋሚ የሲቪል ማህበረሰብ ድርጅቶችን፣ እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ የክልላዊ አጋሮች ፈላጊ ቡድኖችና የአማጽያን ቡድኖች ግጭቶች በሚካሄዱባቸው አካባቢዎች ተቻችለው በመንቀሳቀስ ወታደራዊ ኃይሎችን እየተኩ ነው ይላል ጥናቱ። ያም ሆነ ግን የአፍሪቃ መንግስታት ኃይልን በመጠቀም በስልጣን ላይ ለመቆየት የሚችሉበት ዘዴ መፍጠራቸው እንዳልቀረ ሲያስረዳ ባለፈው ጥር ወር ባበቃው የአውሮፓውያን አመት ውስጥ የተካሄዱት ግጭቶች በመንግስት ኃይሎች ወይም በተባባሪዎቻቸው የተፈጸሙ መሆናቸውን ጥናቱ ማመልከቱን አይሪሽ ታይምስ ጋዜጣ ጠቅሷል። አሁንም ቢሆን ሊቢያ፣ ናይጄሪያ፣ ሶማሊያና ደቡብ ሱዳን በአፍሪቃ አበይት ቀውሶች የሚካሄዱባቸው አካባቢዎች መሆናቸው ቀጥሏል ይላል የጥናቱ ዘገባ። እንደ አውሮፓ አቆጣጠር በ2016 ዓ ም በአህጉሪቱ ከተካሄዱት ግጭቶች 33 ከመቶዎቹ በእነዚህ ሀገሮች የተደረጉ መሆናቸውን ዘገባ አውስቷል። ከእነዚህ ሀገሮች የበዙ ግጭቶች የተፈጸሙባት ግን ሶማሊያ መሆኗን ጥናቱ ሲያስረዳ በሶስቱ ሀገሮች ከታዩት ግጭቶች ወደ ሶስት እጥፍ የተከናወኑት በሶማሊያ መሆኑን ገልጿል። በሞቱት ሰዎች ብዛት ግን ናይጄሪያ እንደምትልቅ የጥናቱ ዘገባ አመልክቷል። ጥናቱ ስለሚገደሉት ሰዎች ብዛት ሲያነጻጽር ደግሞ ናይጄሪያ ውስጥ በግጭት ምክንያት በብዛት የሚገደሉት ከወታደሮች ይልቅ ሲቪሎች መሆናቸውን ጠቁሟል። በሊቢያ የሚካሄደው ግጭት ግን ሲቪሎችን በቀጥታ ኢላማ ማድረጉን የሚያስወግድ እንደሚመስል ዘገባው መጥቀሱን ድረገጹ ገልጿል። ካለፈው ዓመት ወዲህ በሶማሊያና በደቡብ ሱዳን ያሉት ኃይል ተጠቃሚ ቡድኖች ቁጥር በመጠኑ እንደቀነሰ ዓመታዊው ዘገባ መግለጹን አይሪሽ ታይምስ የተባለው ጋዜጣ ድረገጽ ጠቁሟል። የምሽቱ ዝግጅታችን በዚሁ ተጠናቋል። ነገ የጥያቄው መልስ ዝግጅትን እንድትከታተሉ እንጋብዛለን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማ ጊዜርና ሰሎሞን አባተነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። መልካም ምሽት፣ ደህና ደሩ።